ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 13 2011 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልን እኔም ቆንጆ ይታየ ነኝ። በቤንሻንጉል ጉሙዝ ከማሺ ዞን በሎ ጅጋንፎ ወረዳ በድጋሚ በተቀሰቀሰ ግጭት የስምንት ሰው ሕይወት መጥፋቱ ተገልጿል። የክልሉ አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮማንደር ኢዶሳ ጎሹ ምላሽ ሰጥተዋል። የቀበሌው ነዋሪ በበኩላቸው የፌዴራል መንግሥቱ ዝምታ እንዳሳስባቸው ተነግረዋል። በአብይ ርዕስ ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በቤንሻንጉል ጉሙዝ ካማሺ ዞን በሎጂጋንፎ ወረዳና በምስራቅ ወለጋ በዲጋ ወረዳ አዋሳኝ ቦታ ላይ በድጋሚ ግጭት ተቀስቅሶ ስምንት ሰዎች መገደላቸውን የጸጥታ ኃላፊዎች ገልጸዋል። ከሁለቱም አካባቢዎች ቤቶች መቃጠላቸውና ነዋሪዎችም መፈናቀላቸውን የተገለጸው። በሌላ ዜና በአላማጣ ከተማ የተፈጠረውን አለመረጋጋት ተከትሎ መንግስት የወሰደው የኃይል እርምጃ እንደሚኮንነው አረና የ ለሉዓላዊነትና ዲሞክራሲ ፓርቲ አስታወቀ። ፓርቲው ጥያቄዎች በሰላማዊ መንገድ መመለስ እንዳለባቸው እንደሚያምን ገልጿል። የከተማው አስተዳደር በበኩሉ የኃይል እርምጃ የተወሰደው የባሰ ጥፋትን ሊያስከትል የነበረውን ሂደት ለመከላከል መሆኑን ተናግረዋል። በሁለቱም ዜናዎች ላይ ዝርዝሩን የያዙ ዘገባዎች ከዜና በኋላ በአብይ ርዕስ ይቀርባሉ። ሰባት ኢትዮጵያውያን ፍልሰተኞች የተሳፈሩባት ጀልባ ታንዛኒያ ጠረፍ አቅራቢያ ህንድ ውቅያኖስ ውስጥ ተገልብጦ መሞታቸው ተገለጠ። ሰሜናዊ ታንጋ ክፍለ ግዛት ፖሊስ ቢሮ ለሮይተርስ እንደገለጠው ጀልባው አስራ ሁለት ኢትዮጵያውያንን አሳፍሮ ሲጓዝ ነው የተገለበጠው። አምስቱን ተሳፋሪዎች በሕይወት ለማውጣት እንደተቻለ የገለጹት ታንዛኒያዊው ፖሊስ አዛዥ የጀልባው ካፕቴን አልተገኘም ብለዋል። የታንዛኒያ የኢሚግሬሽን አገልግሎት ስለሞቱት ሰዎች የቀብር አፈጻጸም ጉዳይ ከኢትዮጵያ ኤምባሲ ጋር እየተነጋገረ መሆኑን ነው የፖሊስ አዛዡ የገለጹት። በሕይወት የተረፉት ሰዎች ጀልባው የተገለበጠው ወደ ደቡብ አፍሪካ በመጓዝ ላይ ሳለ እንደነበረ አክለው ተናግረዋል። ሰሜናዊው የሶማሊያ ክፍለ ግዛት ሱል ውስጥ የተቀናቃኝ ነገዶች ታጣቂዎች ተጋጭተው ቢያንስ ስልሳ ሰዎች መገደላቸውን ነዋሪዎችና ባለስልጣናት ዛሬ አስታወቁ። ድሁል ባሃንቴ በሚባለው ነገድ ውስጥ ሁለት የተለያዩ ቡድኖች ሚሊሻዎች ናቸው ትናንት ሰኞ ጠዋት ያነሱ ሲታኮሱ የቆዩት በመሬት ባለቤትነትና በቂም በቀል ምክንያት እንደሆነ ነው ባለስልጣናቱ እና ነዋሪዎቹ የተናገሩት። ከሞቱት ሌላ ከዘጠና የሚበልጡ ሌሎ ሰዎች እንደቆሰሉ ተገልጿል። አንዳንዶች በተኩስ ልውውጡ መሃል የተጠመዱ ሲቪሎች ናቸው ነው የተባለው። የሶማሊያ መንግስት ሁለቱ ወገኖች ተኩስ አቁመው የሰላም ንግግር እንዲያካሂዱ እየተማጸነ ነው ተብሏል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ የዛሬ ሰላሳ ዓመት አካባቢ ከሩሲያ ጋር ከተፈራረመችው የመካከለኛ ርቀት ኒውክሊየር ኃይሎች ስምምነት ለመውጣት በወሰነችበት ጉዳይ ላይ ለመነጋገር ሞስኮ የሚገኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ ጃን ቦልተን ዛሬ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተገናኝተዋል። ሩሲያ ውሉን ጥሳለች ሲሉ ፕሬዚደንት ትራምፕ ቢከሱም ያንን ስሞታ እያስተባበሉ ያሉት ፑቲን ግን እንዲያውም አውሮፓ ውስጥ የሚሳኤል መከላከያ መሳሪያዎችን እየተከለች ስምምነቱን እየረገጠች ያለችው ዩናይትድ ስቴትስ ነች ሲሉ ውንጀላውን ወደ ዋሽንግተን አዙረዋል። የማይክል ባውማንን ዘገባ ሰሎሞን ክፍሌ ያቀርበዋል። ሚስተር ቦልተን ከፕሬዚደንት ፑቲን ጋር ከመገናኘታቸው በፊት የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ዛሬ በሰጡት መግለጫ መልእክተኛው የሚሉትን ሰምተን ሁኔታውን እንገመግማለን ብለዋል። ሙዥ ኒ ራስ ገበሪል ፕሬዚደንት ፑቲን ፖትቨርዲል እተ ና ቫልዳይስካም ፎሩም ሰብሴም ኔዳቭነ ፍ ሶቺ በቅርቡ ሶቺ ላይ ከተካሄደው የቫይዳይ የውይይት ክለብ መድረክ ላይ ደጋግመ እንደተናገር ነው። ና ፕሬዚዳንት ፑቲንም እንዳረጋገጡት ማንኛውም እርምጃ አቻ አጸፋ ይወሰድበታል። ምክንያቱም ስልታዊ መረጋጋት ሊረጋገጥ የሚችለው ተመጣጣኝ አቅም ሲኖር ብቻ ነው። በማንኛውም ሁኔታ እንዲህ አይነት መመጣጠን ተጠብቆ ይቆያል። በዓለም መረጋጋት እንዲኖር የማድረግ ኃላፊነት አለብን። ዩናይትድ ስቴትስም ከራሷ የኃላፊነት ድርሻ እንዳታፈገፍግ እንጠብቃለን። ከሩሲያ የብሔራዊ ደህንነት ምክር ቤት ኃላፊ ኒኮላይ ፓትሩሼቭ ጋር ትናንት የተገናኙት የአሜሪካው የብሔራዊ ጸጥታ አማካሪ ቦልተን በቀዝቃዛው ጦርነት ወቅት በሁለቱ ወገኖች መካከል የተገቡ ውሎች ከእንግዲህ ጥቅም አላቸው ብለው እንደማያምኑ ተናግረዋል። እንደ ምክንያት ያቀረቡትም በዛሬው የዓለም የጸጥታ አየር ሌሎች ሚሳይሎች እየሠሩ ያሉ ሀገሮችም መኖራቸውን ነው። በቀድሞቹ የሶቪየት ኅብረትና የዩናይትድ ስቴትስ ፕሬዝደንቶች ሚኻይል ጎርባቾቭ እና ሮናልድ ሬጋን መካከል የተፈረመው አይኤንኤፍ በሚል ምሕፃር የሚታወቀው ውል ሁለቱም ሀገሮች ከምድር መወንጨፍና እስከ አምስት ሺህ ኪሎ ሜትር መምዘግዘግ የሚችሉ ሚሳይሎችን እንዳያመርቱ እንዳይሞክሩና እንዳያከማቹ የሚከለክል ነው። ከዛሬው የሚስተር ቦልተንና የፕሬዝደንት ፑቲን ስብሰባ እስካሁን የወጣ ዝርዝር ማብራሪያ የለም። ጋዜጠኛና የሳውዲን መንግስት ይተች የነበረው ጀማል ካሹጂን የተገደለው ጭካኔ በተመላበት መንገድ ነው ሲሉ የቱርክ ፕሬዝደንት ሬቸፕ ታይብ ኤርዶዋን ተናገሩ። ቀደም ብሎ በተቀነባበረ ሴራ ኢስታንቡል የሚገኘው ቆንስላዋ ውስጥ ያስገደለች ሳውዲ አረቢያ ናት ያሉት የቱርኩ ፕሬዝደንት ሪያድ ጋጦጥ ኃይሎች ናቸው የገደሉት የምትለውን ውድቅ አድርገዋል። የቱርኩ ፕሬዝደንት በዛሬው ዕለት አንካራ ውስጥ ለፓርላማ ባሰሙት ንግግር የተሰበሰቡት ማስረጃዎች ሁሉ የሚያመለክቱት ጀማል ካሾጂ በአረመኔያዊ መንገድ እንደተገደለ ነው። እንዲህ ያለውን አድራጎት መሸፋፈን ሰብአዊ ሕሊናን የሚጎዳ ተግባር ነው ብለዋል። እንዲህ ያለውን ተግባር ጥቂት የጸጥታና የስለላ አባላት ያደረጉት ማስመሰል በዓለም አቀፉ ማህበረሰብ ዘንድ ውሃ አይቋጥርም ብለዋል። ኤርዶዋን ሻሶጂ እንዲገደል ትእዛዝ የሰጡ በተጠያቂነት መያዝ አለባቸው ብለው ሳውዲ አረቢያ በቁጥጥር ስር ያዋለቻቸው አስራ ስምንት ባለስልጣናትም ኢስታንቡል ውስጥ ለፍርድ እንዲቀርቡ ጠይቀዋል። በዋሽንግተን የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የቱርኩ ፕሬዚደንት ስለ ጋዜጠኛው መገደል የሰጡት ግምገማ የትራምፕ አስተዳደር የሆነውን ሁሉ ለማወቅ ላለው ቁርጠኝነት አጽንኦት የሚሰጥ ነው ብለዋል። ከቀናት በፊት የተቀነባበረ ጭካኔ የተመላበት ግድያ ስለመሆኑ ፕሬዚደንት ኤርዶዋን ዛሬ ጠዋት ያደረጉት ገለጻ ከሳውዲ በኩል ሲባል የነበረውን አንኮታክቶታል ብለዋል ማይክ ፔንስ። ጀማል ካሾጂ ሳውዲ አረቢያን የሚመሯትን አልጋወራሹን ልዑል ቢን ሳልማንን የሚነቅፍ ጽሑፍ በአስተያየት አምድ ያወጣበት በነበረው በዋሽንግተን ፖስት በተሰናዳ ዝግጅት ላይ የዩናይትድ ስቴትሱ ምክትል ፕሬዚደንት ባደረጉት ንግግር አለም ይህን ጉዳይ እያስተዋለ ነው የአሜሪካ ህዝብ መልስ ይፈልጋል መልሱ እንዲሰጥ እንጠይቃለን ብለዋል በመጽሔት ክፍለ ጊዜ የሚቀርብ ዘገባ ይኖረናል ሳዑዲ አረቢያ ውስጥ የተዘጋጀው ዓለም አቀፍ የኢንቨስትመንት ጉባኤ በታቀደው መሠረት ዛሬ ተከፍቷል ጉባኤው የተከፈተው ጋዜጠኛና የሳዑዲ አረቢያ መንግሥት ነቃፊ የነበረው ዣማል ካሾግጂ ቱርክ ኢስታንቡል ውስጥ በሚገኘው ቆንስላ የሳውዲ ቆንስላ ውስጥ በተገደለ ልክ በሦስት ሳምንቱ መሆኑ ነው። በካሾግዢ መገደልና በሳዑዲ አረቢያም ስለ ጉዳዩ የማብራሪያዋን ይዘት በመቀያየሯ ታላላቅ የሚባሉ ብዙ የንግድ መሪዎችና የመንግሥት ባለሥልጣናት በሪያዱ ጉባኤ ላይ ሳይገኙ ቀርተዋል። ካልተገኙት መካከል የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙችን የዓለም አቀፉ የገንዘብ ድርጅት ዳይሬክተር ክሪስቲን ላጋርድና እንደ ጄፒ ሞርጋን እና ቼዝን የመሳሰሉ ታላላቅ ኩባንያዎች መሪዎች ይጠቀሳሉ። የሳዑዲ አረቢያ የወደፊት የኢንቨስትመንት ጉባኤ የተባለውና አልጋ ወራሹ ልዑል መሐመድ ቢን ሳልማን የነዳጅ አምራቿን ሀገራቸውን ኢኮኖሚ ለመቀየር የውጭ ኢንቨስትመንትን ለመሳብ በወጠኑት መሠረት ባለፈው ዓመት ከተካሄደው አንጸባራቂ የምረቃው ጉባኤ ጋር ሲነጻጽር የዘንድሮውን የጋዜጠኛ ዠማል ካሾግዥን መገደል ጉዳይ አደብዞታል። በመጨረሻም ቁጥራቸው ከ45 የሚበልጡ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ባልደረቦች ሜክሲኮዋ ቻፓስ ክፍለ ሀገር ታፓቹላ ከተማ ገብተዋል። ሌሎችም ወደዚያው እያመሩ መሆናቸው ታውቋል። የመንግስታቱ ድርጅት ሰራተኞች ወደ ሜክሲኮ የተጓዙት ወደ ዩናይትድ ስቴትስ እየጎረፉ ያሉት ከ7 ሺህ በላይ ፍልሰተኞች ጉዳይ የፈጠረውን ትርምስ በማረጋጋት ሊያግዙ እንደሆነ ነው የተነገረው። ዩኤን ኤችሲአር ሁኔታው ባለፉት ቀናት ከነበረው አሁን ረጋ ያለ ይመስላል እያለ ነው። የመንግስታቱ ድርጅት የስደተኞች ኮሚሽን ቃል አቀባይ ኤድሪያን ኤድዋርድስ ምግብ ውኃና ጤና ጥበቃን የመሳሰሉ ችግሮች እየታዩ መሆናቸውን አመልክተው፣ ጠለፋና ሌሎችም የደህንነት ችግሮች ሊከሰቱ እንደሚችሉ ስጋት እንዳለ አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330ና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ጥቅምት 13 2011 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ በቤንሻንጉል ጉምዝ ከማሺ ዞን በሎጂጋንፎይ ወረዳ በምስራቅ ወለጋ በዲጋ ወረዳ አዋሳኝ ቦታ ላይ ግጭት በድጋሚ ተቀስቅሶ ስምንት ሰዎች መገደላቸውን የጸጥታ ኃላፊዎች ገልጸዋል። ከሁለቱም አካባቢዎች ቤቶች መቃጠላቸውና ነዋሪዎችን መፈናቀላቸው ተሰምቷል። ጽዮን ግርማ ተጨማሪ አላት። ሐሙስ ጥቅምት ስምንት ቀን በድጋሚ ግጭት እንደተቀሰቀሰበት የተነገረው የቤንሻንጉል ጉሙዝ ክልል ካማሺ ዞን በሎ ጅጋንፎይ ወረዳ ሶጌ በተባለች ቀበሌ ነዋሪ የሆኑ አንድ ግለሰብ በስልክ አግኝቼ በድጋሚ ተቀስቅሷል ስለተባለው ግጭት ጠይቂያቸው ነበር። አካባቢው ለደህንነት አስጊ መሆኑን ድምጻቸው ሲተላለፍ መቀየር የሚቻል እንደሆነ ጠየቁኝ። ታወቅ ይችላል እንግዲህ ትንሽ እንትን የሚል ነገር ካለ ይሆን ያለዛም ያው ዞሮ ለሞቱ ታልበልጥ ምም ነበር። በጥያቄያቸው መሠረት የነዋሪው ድምጽ ተቀይሯል። በዞኑ አንድ ወር ያስቆጠረው ግጭትና ጥቃት አንድ የሲበርድ ድጋሚ ደግሞ ሲቀሰቀስ ቆይቶ ከስድስት ቀናት በፊት ሐሙስ ዕለት ምሽት ግን ከፍተኛ ጥቃት ደረሰ ይላሉ። ሐሙስ ምሸት ላይ ነው ከአስራ ሁለት ሰዓት ጀምሮ ርብሻው የተጀመረው እና በዋናነት ብዙ ቤቶች ተቃጥለዋል። ብዙ ንብረት ተዘርፏል። የሞቱ ሰዎች አንስተን የቀበርነው ስድስት ሰው ነው። ጥቃቱን ያደረሱት የአካባቢው ተወላጆች መጤ እያሉ በሚጠሯቸው ላይ ነው ያሉት እኚህ ነዋሪ። በአሰቃቂ ሁኔታ ከተገደሉት አብዛኞቹ የቤተሰብ አስተዳዳሪዎች ናቸው ብለዋል። አንድ መምህራን፣ አንድ ግብርና ላይ የሚሰራ ሌሎችም፣ እንዲሁም ሌላ ሌላ ስራ ያላቸው በዋናነት ሶስቱን አብሬ ቁሜ ነው የቀበር ነው ማለት ነው። ሐሙስ ማታ ላይ ተገደሉ። አረብ ዘጠኝ ሰዓት አካባቢ መከላከያ ገብቶ ነበር። በመከላከያ ተነስቶ ነው የተቀበረ። ነዋሪው እንደሚሉት እርሳቸው ከተማ ውስጥ ተገደሉ ያሏቸው ስድስት ሰዎች ሲሆኑ፣ ሁለቱን ደግሞ በቅርበት የማውቃቸው ናቸው ብለዋል። ሁለቱ በተለይ አንጋፋ ባለ አንድ ግብርና ለሚሰራ በብዙ ዘመን የኖረው ነው። አንድም አስተማሪ ነው፣ መንታ ወልዶ፣ እንዲሁም በጣም አሳዛኝ ነው እና እሱንም ያው ማታ ነው ሂዶ ከቤቱ ሁለቱንም ቤተ ቤታቸው ነው በሚያሳዝን ሁኔታ አንዱ አስተማሪው ሁለት በተከታታይ የተወለዱ ወንድና ሴት ሲሆኑ ሶስተኛ ላይ የተወለዱት መንታ ናቸውና፣ ወንዱ ልጅ ትልቁ አባቱ ጋራ ሲሮጥ ነው አባቱን ገድለው ልጁን እዛ ተገቢ ያስቀመጡት ና ልጁ ራሱን ደቅጀት እያደረገው በጣም ያልሆነ ነገር ነው የሆነው ና አሳዛኝ ነው። መንታ ናቸው የተወለዱ ትልጫ ሁለት ነው መታጣ። የቤንሻንጉል ጉሙዝ ክልል የአስተዳደርና ጸጥታ ምክትል ቢሮ ኃላፊ ኮማንደር ኢዲሶ ጎሹ ስለ ጉዳዩ በስልክ ጠይቄያቸው ነበር። ግጭቱ በድጋሚ መቀስቀሱን አረጋግጠው ጥቃቱ በአንድ ወገን የተፈጸመ አይደለም ብለዋል። የሟቾች ቁጥር ስምንት ነው፣ የሞቱትም ከሁለቱም በኩል ነው ብለዋል። በቅርቡ ሶስት ቀን እና አራት ቀን በፊት አጋጣሚ በሎ ጅጋንፎይ ወረዳ እና አካባቢው ተመልሶ አጋጣሚ በተፈጠረው አጋጣሚ በተሰ ችግር በተመሳሳይ በሁለቱም ወገን የሰው ህይወት መጥፋት የአካል ጉዳትና የቤቶች መካተል እንደዚሁም ከሁለቱም ወገን የዜጎች በስጋት መፈናቀል እና መውጣት ጉዳቶች ደርሰዋል። ይህን ተከትሎ ለደረሰው ጉዳት የክልሉ መንግስት ሆነ በራሴ ተሰማኝ ከፍተኛ ሐዘን በቅድሚያ ለመግለጽ እፈልጋለሁ። ለሟት ወይ ደግሞ ለተጎዱ ወገኖችም እንደዚሁ መጽናናትን እመኛለሁ። ኮማንደር ኢዲሱ አያይዘው ከመስከረም አስራ ስድስት ጀምሮ የተቀሰቀሰውን ግጭት ለማብረድ ከኦሮሚያ ክልልና ከፌዴራል መንግስት ጋር ተባብረው እየሰሩ ቢሆንም በግለሰቦች አለመግባባት የተጀመረው ግጭት ሰፍቶ ለብዙ ሰው ህይወት መጥፋት ምክንያት ሆኗል ይላሉ። ቤኒሻንጉል ጉሙዝ በጅበጅ የምትባል አካባቢ ግድያ መፈጸም ተጀመረ። በዚሁ በስምንት ተያያዥነት ባለው አጋጣሚ ስምንት ነው እንግዲህ ክሰቱ የሰፋብን በስምንት የነበረው ችግር በሎጂጋንፎ ድድጋ አባል የምትባል አጋጣሚ እዛ ላይ በተፈጠረው ጥቃት እና ወይ ደግሞ ተፈጠረው ግጭት የአካባቢውና የወረዳው ከተማ አካባቢ ጋር ተያያዥነት ባለው የቀሰቀሰው የህዝብ ስምንት ለ ችግሩ በተወሰነ መስፋት ምክንያት ሆኗል። ይህም ሆኖ በአሁኑ ሰዓት በሌሊቱ ካጋጠሙን ችግሮች ውጪ የጸጥታ መዋቅር መከላከያና ፌዴራል እንደዚሁም የክልሉ ፖሊስና የልዩ ኃይል ሁለቱም ክልል በአሁኑ ሰዓት በጋራ በተለያዩ የስልክ ግንኙነትና በፌዴራል መከላከያና በፌዴራል ፖሊስ በኩልም ሁለቱን መዋቅር አቀራርቦ ለማሰራትም የተጀመሩት ስራዎች ለአካባቢው መረጋጋት በህዝቡ ስጋትም የተሻለ ሁኔታው እያመጣ ነው ያለው። በአሁኑ ወቅትም መንገድ ተዘግቷል፣ የእርዳታ እህልም መቅረብ አልተቻለም። በዚህም በዞኑ የሚገኘው ሁሉም ማህበረሰብ ከፍተኛ ማህበራዊ ቀውስ ውስጥ ነው ብለዋል። ሁለቱም ማህበረሰብ በአሁኑ ሰዓት ችግር የሚያቃውሱ እየገጠመ ያለው ለዘመናት አብረው የቆዩ እና ቀጣይም አብረው የሚቆዩ አጋጣሚ ሆኖ ግን ጉዳቱ በሁለቱም ማህበረሰብ አካባቢ እየደረሰ ያለው ጉዳት ስለሆነ ይሄኛው ተጎድቶ ይሄኛው ቀረ የሚያሳኘው የሚያሰኘው ነገር ሳይሆን በዘላቂነት ችግሩ በጋራ ተፈትቶ ማህበረሰቡ በጋራ መኖር የሚችልበት አግባብ የሁሉም ርብርብ ቢሆን ጉዳቱ የጋራ ከሁለቱም ነው ወገን መፈናቀሉም ቢሆን። የቤት መቃጠልም ቢሆን ከሁለቱም ወገን እየተፈጸመ ነው ያለው እና የአንዱ አካል ጉዳት ብቻ አለመሆኑን ነው። እንደ አጠቃላይ ሁኔታው ነገርና ተጨባጭ የሚታየው በተለያየ በአሁኑ ሰዓት እንደኛ አጠቃላይ ይሄ ችግር ባለበት መቆም አለበት የሚለውን መሰረት በማድረግ በአሁኑ ሰዓት የአካባቢ የሀገር ሽማግሌዎች አመራሩ፣ እንደዚሁም የሃይማኖት አባቶች እና ወጣቶችን የተለያየ መድረክ በመፍጠር እና ኮሚቴዎችን በማዋቀር በየአካባቢው ባሉት ስጋቶች ላይ የተሰራና የሕዝብ ውይይት በማድረግ ችግሩና ድርጊቱ በሕዝብ ትብብር እና በጸጥታ ኃይሉ በጋራ ቅንጅት ችግሩ እንዲቆም በሰፊ እየተሰራ ያለው ስራ አሁን ላለው መረጋጋት ወሳኝ ነው። ቀጣይም ግን ሰፊ የጋራ ስራ ይጠይቀናል። የሶጌ ቀበሌ ነዋሪው በበኩላቸው ግን በክልሉ ያለው ችግር በቀላሉ የሚፈታ ነው ብለው አያምኑም። በተለያዩ ወረዳዎችና ቀበሌዎች በተለያየ ጊዜ ሰዎች በአሰቃቂ ሁኔታ እየተገደሉ ቤተሰብ እየተበተነ ነው ይላሉ። ድንበር አካባቢ ግጭት ሲፈጠር ከተማ ውስጥ ገብተው ሰላማዊውን ሰው ይገድላሉ ብለዋል። እዛ ድንበር ላይ ሲጋጩ ከተማው ላይ መጥተው ረበሹ። ጣቢያውን ሰብረው መሳሪያ መጡ ሲወሰዱ ምንም የሚቆጣጠራቸው ኃይል ጠፋና በዛን ሰት ሰው እዚህ ከተማ ውስጥ አልሞተም ነበር። ዛው ድንበር ድንበር ላይ ነበረ ሰው ሲጋደሉ የነበሩት። ከዛ በኋላ በመከላ ምንድን ነው ፌዴራል ፖሊስ ገብቶ የተወሰነ መከላከያ ገብቶ ነገሩ ትንሽ ጋብ ብሎ ሳምንት ቆይቶ እዱ ሰዎች ወደዚህ የመመለስ አንዳንድ ጎዳና ላይ ሲጀምሩ እንግዲህ በሳምንቱ ሐሙስ ነው በጣም የሌለው ውድመትና ግድያ የጠፈት። አሁን ምንም የለም። አሁን ምናልባት አንድ ስድስት ሰባት ሰው ነው እኔ የማውቀው ቤት ያለው የቀረ እንጂ ድጋሜ ሲከሰት አርጎ ነው የወጣው። በቃ ሰው በእግሩ ማለት ነው ነዋሪው። አያይዘው በአሁኑ ሰዓት እርሳቸው የሚኖሩበት ቀበሌ ሰው አልባ እየሆነ ነው ብለዋል። መጀመሪያ ነገሩ ሲመጣ ድንበር ላይ ነው። በኋላ ግን እነሱ ድንበር ላይ አንድ ቀበሌ ፏፏቴ የሚባል ቀበሌ ሲቃጠልባቸው ከተማ ውስጥ ያለን ነገር ነው አውድሞ ያደሩት በአንድ ሌሊት አሁን ከተማ ውስጥ ምንም ነገር የለም። ምንም ነገር ማንም እንዴት ክፍት ክፍት ነው፣ ተዘርፎ አልቋል። ከብቶችም እንደዚሁ ይገቡበታል፣ ከፈለጉ ዝርጓቸዋል። እና መንሶ እዛ ነው። ግን ከዛ በኋላ ያው የዘር ማጥቃት ስራ ነው የተጀመረው። እዚህ ያሉትን እያሳደዱ ከቤታቸው እየገቡ ያረዷቸው፣ እያሯሯጡ በየመንገዱ ይብል ለማንሳት ሁሉ የተቸገሩበት ሰዓት ነበረ። የፌዴራል መንግስቱን ጣልቃ ገብነትም ይጠይቃሉኝ ነዋሪ። አንድ ወር ነው እንግዲህ ጠቡ ከጀመረ አንድ ወር ነው። አንድ ወር ሰው መሄጃ የለውም። የሚበላው የለውም። ለገደለ ደራሽ የለውም። በቃ በዋናነት እኔ ምን ብዬ እንደሚይዘውም አላውቅም። በዋናነት ግን እርምጃው የመንግስት ዝምታ ነው። ለምሳሌ የፌዴራል መንግስት አሁን ከገባ ነው እኒህ ሰዎች የሞቱት ከተማ ውስጥ ቁጭ ብሎ እያለ ማለት ነው። እና ከነሱም ሙቷል ሰው አሁን ለምሳሌ ፌዴራል ፖሊስ ተመቶ ሙቷል። በነዚህ ሰዎች ግን መንግስት እርምጃውን መውሰድ ምንድን ነው የከበደው ነገር ስል በቃ አላውቅም። በቃ ይሄ ነው አሁንም ያለው አሁ ማንንም ሰው የገደሉ ሰዎችም አሉ። እርምጃ ላይ ግን የለም። ለምን እንደሆነ ይገባል ከቤንሻንጉል ጉምዝ ከአንድ ወር በፊት ስልሳ ሰባት ሰዎች መገደላቸውንና ዘጠና አንድ ሺህ ሰው የሚገመት ነዋሪ መፈናቀሉን ስንዘግብ መቆየታችን አይዘነጋም። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። በአላማጣ ከተማ የተፈጠረውን አለመረጋጋት ተከትሎ መንግስት የወሰደው የኃይል እርምጃ የወሰደውን የኃይል እርምጃ እንደሚኮንነው አረና ለሉዓላዊነትና ዲሞክራሲ ፓርቲ አስታወቀ። ፓርቲው ጥያቄዎች በሰላማዊ መንገድ መመለስ እንዳለባቸው እንደሚያምን ገልጿል። የከተማው አስተዳደር በበኩሉ የኃይል እርምጃ የተወሰደው የባሰ ጥፋትን ሊያስከትል የነበረውን ሂደት ለመከላከል ነው ብሏል። ሙልጌታ ዝበሃ ባላማጣ ከተማ ባለፈው እሁድ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል በተፈጠረው ግጭት የሰው ሕይወት አልፏል። ጉዳዩን በሰላማዊ ሁኔታ መፈታት ያለበት ኃይል መጠቀም ትክክለኛ አልነበረም ሲል አረና ለሉዓላዊነትና ዲሞክራሲ ፓርቲ በሰጠው መግለጫ አስታውቋል። የፓርቲው ሊቀመንበር አቶ አብርሃ ደስታም ባላማጣ ከተማ መንግስት ኃይል ተጠቅሞ ችግሩን ለመፍታት የሄደበት አካሄድ ፓርቲያቸው እንደሚኮንነው ነው ገልጸዋል። ለየትኛውም የሕዝብ ጥያቄ የሀይል እርምጃ መፍትሄ አይሆንም ስለዚህ የሀይል እርምጃ ትክክል አይደለም መወሰድ አልነበረበትም ሁለት ማንኛውም ህዝብ የፈለገውን ጥያቄ ሊጠይቅ ይችላል የፈለገውን ሲጠይቅ መልስ መስጠት አለብህ መልስ መስጠት ካልቻልክ ስልጣንህን መልቀቅ ነው መልስ ለሚሰጥ አካል ማስረከብ ነው ያለብህ እንጂ ህዝብ ጠየቀ ተብሎ ህዝብ እንደዚህ አደረገ ተብሎ አይተኮስም አይገደልም ኃይል በመጠቀም የህዝብን ጥያቄ ለመመለስ መሞከር ውጤቱ የከፋ ነው ያሉት አቶ አብርሃ ደስታም የህዝቡ የዲሞክራሲ ልማትና መልካም አስተዳደር ጥያቄዎችም ሊመለሱለት ይገባል ብለዋል። የትግራይ ክልል መንግስት የህዝብን ደህንነት፣ የራያ አላማጣ ህዝብ በተለይ ደህንነት የመጠበቅ ግዴታው እንዲወጣ የኃይልም እርምጃ መውሰዱ ትክክል ስላልሆነ መቆም እንዳለበት እና አቁሞ በሰላማዊ መንገድ መስጠት እንዳለበት የትግራይ ህዝብ ከወንድሞቻችን ራእይ አላማጣ ህዝብ ጎን እንዲቆም ምክንያቱም አንድነታችን ህብረታችን እንዲጠናከር የነበረውን ሁኔታ ለማረጋጋት ተብሎ የነበረውን የኃይል አጠቃቀም አስመልክቶ ምላሽ እንዲሰጡን የጠየቅናቸው የአላማጣ ከተማ ከንቲባ አቶ ሀፍቱ ሙሬታን ባለፈው እሁድ ሁኔታውን የተፈጠረው አስቀድሞ ረብሻና አለመረጋጋት ለመፍጠር በተዘጋጀ ኃይል ነው ብለዋል። በእለቱ ይተኮሱ የነበሩ ጥይቶች ከጸጥታ ኃይሎች ብቻ ሳይሆን ከማይታወቅ ሰዎችም ጥይት ይተኮስ ነበር ብለዋል። ከከተማው ውጭ የመጣ ሀይል ነበር። ብዙ በከተማ የማይታወቅ በከተማ የማይኖር ክላስ ሲደመርበት ይህን ተልእኮ ሊያስፈጽም ዝግጅት የተደረገበት እና ይህን ተልእኮ የተቀበለ ቁጥሩ ማይናቅ ወጣትም በከተማ ውስጥ ነበር። ስለዚህ የሁለቱንም ድምር ውጤት እና ህጋዊ ያልሆነ መሳሪያዎችን ይተኮስ ነበር በዛ ሰዓት ማለት ይህን ነገር እኮ ቀጥታ መንገድ ተዘጋ። ያንን መንገድ ተዘግቶ ቃጠሎዎች ቀጠሉ። የጎማ ቃጠሎ በየመንገዱ መንገድ ተዘጋ። ትራንስፖርቴሽን ሁሉ ተዘጋ። ሰው ወደ ወደየቤቱ መሮጥ ጀመረ። የድርጅቶች አካባቢ ቤቶች መ ሁኔታው በቁጥጥር ስር ውሏል እንጂ ታቅዶ የነበረውን ጥፋት ከዚህ በላይ ያስከትል ነበር ብለዋል። በእርግጥ አንድም ህይወት ቢሆን መክፈል አልነበረብንም የሚለው ነገር እንዳለው ነው። ይሁን እንጂ ግን የታቀደውን እውከትና ብጥብጥ ብዙ ህይወት እንዲያልቅ ታቅዶ የተሰራበት ሁኔታ እንደነበረ ግን መታወቅ መቻል አለበት ነው የእኔ እምነት። ባላማጣ ከተማ የተፈጠረው አለመረጋጋት ተከትሎም እስካሁን የአምስት ሰዎች ህይወት ማለፉን የዓይን እማኞች የገለጹ ሲሆን ከከተማው ሆስፒታል የተገኘው መረጃ ደግሞ በዕለቱ የሶስት ሰዎች ህይወትን ማለፉና ዘግይቶም በሕክምና ክትትል የነበረውን የተጎዳ ሰው ህይወቱን አልፏል። በአጠቃላይ በከተማው የአራት ሰዎች ህይወት ማለፉን ነው ሆስፒታሉን የተናገሩት። ለቪኦ የገለጹ የዓይን እማኞች ከተማዋ በዛሬው እለት የተሻለ ሰላም ሰፍኖባት ውሏል። የተለያዩ አገልግሎት ሰጪ ተቋማትም መከፈት ተጀምሯል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽበሃ መቀለም። አሜሪካ ድምፅ መጽሔትን እያደመጣችሁ ያላችሁት የተከበራችሁ አድማጮቻችን፣ የዕለቱን አብይ ርዕስ ዘገባዎች አቅርበናል። አሁን የትንታኔው መጽሔት ይቀጥላል። ዩናይትድ ስቴትስ ውስጥ እየታተመ ለሚወጣው ዋሽንግተን ፖስት ጋዜጣ ይጽፍ የነበረው ሳዑዲ አረቢያዊ ጋዜጠኛ ጃማል ካሾግዢ ግድያ ቀደም ብሎ የታሰበበትና የተቀነባበረ ነበር ሲሉ የቱርክ ፕሬዚደንት ራችብ ጠይብ ኤርዶዋን ዛሬ ተናግረዋል። ግድያውን የፈጸሙትን ጨምሮ ተጠያቂ በሆኑት ላይም እርምጃ ሊወሰድ እንደሚገባ ማሳሰባቸውን የጄፍ ካስተር ዘገባ ጠቁመዋል። ዝርዝሩን አዲሱ አበባ ያቀርበዋል። ሳዑዲ አረቢያ ባለፈው ሳምንት በሰጠችው ቃል ጋዜጠኛ ሐሾጊ በቆንስላ ጽህፈት ቤቷ ቅጥር ግቢ መሞቱን ያመነች ሲሆን መጀመሪያ ላይ ተደብድቦ እንደሞተ ገልጣ፣ በኋላ ደግሞ ከግቢው እንዳይወጣ ታንቆ መገደሉን ገልጣለች። ሳውዲ ግድያው በቆንስላዋ ግቢ መፈጸሙን ማመኗ ጠቃሚ መሆኑን ፕሬዚዳንት ኤርዶጋን ዛሬ ማክሰኞ ለምክር ቤታቸው ገልጠው ምንም ዓይነት ማዕረግ ወይም ኃላፊነት ይኑራቸው፣ ገዳዮቹ ላይ ግን እርምጃ ሊወሰድ እንደሚገባ በአጽንኦት ተናግረዋል። የቱርኩ መሪ በዚሁ ገለጣቸው ጋዜጠኛ ሐሾጊ ኢስታንቡል ወደሚገኘው የሳውዲ ቆንስላ ጽህፈት ቤት ሊገባ ካሰበበት ዋዜማ ጀምሮ ያለውን ሂደት በዝርዝር ገልጠው እርሱን ለማግኘት የተለያዩ ቡድኖች ወደ ኢስታንቡል መሄዳቸውንም አመልክተዋል። በአጠቃላይ ወደ አስራ አምስት ያህል ሰዎች ያሉበት ቡድን ሆኖ ይህም ከጠዋቱ 3 ሰዓት ከ50 እስከ 5 ሰዓት በተለያየ ቡድን ሆነው ወደ ቆንሲላው ጽህፈት ቤት በመሄድ እንዲያገኙት ነው የታቀደው። የመጀመሪያው ነገር ታዲያ ቆንስላ ግቢ ውስጥ የሚገኘውን ካሜራ እንዲያነሱ ሆኖ በዚያው ሰዓት ልክ አምስት ሰዓት ከሀምሳ ላይ ለጋዜጠኛ ሀሾጊ እንዲደውሉለትና ቀጠሮውን እንዲያረጋግጥ ይነገረዋል። በተመሳሳይ ቀን ቀደም ባለ ሰዓት ሀሾጊ ከእንግሊዝ አገር ወደ ኢስታንቡል ሄዶ ከቀኑ በሰባት ሰዓት ከስምንት ደቂቃ ላይ ቆንሲላው ጽህፈት ቤት ግቢ በእግሩ እንዲገባ ተደረገ። ፕሬዚዳንት ኤርዶጋን እንደገለጡት የሐሾጊ እጮኛ ሃቲስ ቼንጊስ የሀሾጊን መውጣት ስትጠባበቅ እንደቆየች ያለ ፍላጎቱም እንዲቆይ መደረጉንና አደጋ ላይ እንዳለም ለቱርክ ባለሥልጣናት ከመናገሩ አስቀድሞ ቆንስላው ጽህፈት ቤት በራፍ ላይ ለበርካታ ሰዓታት ጠብቃለች። ኤርዶጋን ለምክር ቤታቸው የሚያሰሙትን ንግግር የቋጩት በተከታታይ ባቀረቧቸው ጥያቄዎች ነበር። እነዚህም የሃሾጊ አስከሬን የት ነው ያለው? የሳውዲ ቡድን ወደ ኢስታንቡል እንዲሄድ ትዕዛዝ የሰጠውስ ማን ነው? ሳውዲ አረቢያስ ስለ ግድያው የተለያዩ መልሶችን ለምን ሰጠች? የሚሉ ነበሩ። የ59 ዓመቱ ሐሾጊ ኑሮውን ዩናይትድ ስቴትስ ውስጥ አድርጎ ለዋሽንግተን ፖስት ጋዜጣ የሚጽፍ በዚህም በሳውዲው አልጋ ወራሽ ላይ የሰላ ሂስ ይሰነዝርና በየመኑ ውዝግብ የሪያድን ጣልቃ ገብነትም ይተች እንደነበር አይዘነጋም። የምሽቱ ዘገባዎቻችን ሲቀጥሉ፣ አንድ ያነጋገርከው እንግዳ አለ። ሶሞን እንግዳ ልበለውና ልረፍ። ባልደረባችን ተወልደ ወልደ ገብርኤል አሁን ወደ ኤርትራ አስመራ ተጉዟል። ረፋዱ ላይ አግኝተው ነበር። በዚህ ሰዓት ረፋዱ ላይ ማለት ነው። እዛ ከመሻሸ እዛ ከመሻሸ ከጓደኞቹ ጋር ድሮም ከእኛም የሙያ ባልደረቦች ጋር አብሮ ሆኖ ነበር ያገኘሁትና ጥሩ ጭውውት ነበር፣ ጥሩ ቃለ ምልልስ ነበር ያደረግነው ከተወልደ ጋር። ልክ የዛሬ ሳምንት ነበረ ወደዚያ የሄደው ቆንጅት አስታውሽ እንደሆነ ተወልደ እና እዚያም እንደደረሰ ያላዳረሰው ጠረፍና የኤርትራ አካባቢ ያለ አይመስለኝም። በዚህ አንድ ሳምንት ውስጥ ገና ብዙ ይቀረኛል ብሎኛል። በእርግጥ እንዲያውም ወደ አሰብ የሄደው ከአስመራ በመኪና ነበረ የጥርጊያ መንገድ ነው አሸዋ ነው እና ሲመለሱ ጥሩ ነበር አለ ሲሄዱ ወደ አሰብ ሲመለሱ ግን መንገድ ላይ መኪና ተይዞባቸው ጭቃ የያዘው መስሏቸው ሲቆፍሩ መንገዱን ለካስ አሸዋ ነበርና አሁን ተወልደ ይህንን ይሰማል ተመልሶ ሄዶ መቆፈር እንዳይጀምር ያንን ቦታ እና አሸዋ ነበርና የአሸዋ መኪናቸውን እያሰመጠ ሄዶ በጣም ከባድ ሁኔታ ላይ እንደቆዩ ውሃ ጨርሰው፣ በረሃ ውስጥ በጣም በችግር እንዳሳለፉ ጊዜ ነግሮኝ ነበረ። በጣም ተስፋ የመቁረጥ ስሜት ላይ ደርሰው እንደነበረ ሁሉ ነግሮኛልና በአጋጣሚ ሌላ የመንግስት መኪና እዛው በአሸዋ ተይዞ ስለነበረ ያንን መኪና ለማውጣት ይሄድ የነበረ ተሽከርካሪ ያገኛቸውና ጉትቶ እንዳወጣቸው ነግሮኛል። እና ለማንኛውም ተወልደ ብዙ ነገር አጫውቶኛል። እስቲ ለዛሬ ስለ አሰብ ካጫወተኝ ቀንጨብ አድርጌ ላሰማሽና ቀሪውን በሌላ ጊዜ ነገዥልሽ። መልካም ሰሎሞን። አሰብ እንግዲህ ሁለት ነገር ነው። እኔ አሰብ ለመጀመሪያ ጊዜ ነው፣ አሰብ አላውቀውም። ስለዚህ አሰብ ስለማላውቀው የነበረኝ ሁኔታ የነበረኝ አስተሳሰብ ሌላ ነው። ስለዚህ እኔ ከአንተ እሻላለሁ ማለት ነው አሰብን በደንብ አውቃታለሁኝ ተመላልሽባታል ብሎም ትነግረኝ ነበረና፣ አንተ ግን ብታያት አንተ ብታያት ምናልባት አሁን ታዝን ይሆናል። እኔ ግን አላዘንኩም ስለማታውቃት እኔ አላ ምክንያቱ እኔ የመሰለኝ ከወታደር ሌላ ሰው ያለ አይመስለኝም ነበር ከወታደር ሌላ ሰው ያለ አይመስለኝም ነበር። አንተ ግን ድሮ ስለያሀል በጣም ታዝናለህ። ስለዚህ አሰብ ከሁለቱም አንጻር ማማት ያለብህ። አሁን አሰብ ብዙ እንቅስቃሴ ታያለህ። ብዙ እንቅስቃሴ አለ። አሁን ደግሞ በቡሬ በኩል ክፍት ነው። ሳፕላዩ ከዲማንዱ በላይ ነው። አቅርቦቱ ከፍላጎቱ በላይ ነው። ለመሆኑ ለመሆኑ የወደቡ እንቅስቃሴ እንዴት ነው? አሁን እድሳት እየተካሄደ ነው። ማስተናገድ ይችላል መርከቦችን አሁን ባለበት ሁኔታ ሰሎሞን ግልጽ ለመናገር አይመስለኝም። አሁን ምንም የተዘጋጀ ነገር የለም ክሬኖች እንደነገሩኝ ከሆነ ኃላፊዎች እዛ አረጌዎች ናቸው የድሮዎች የድሮ ነው። አሁን ከሀያ አመት በላይ ያለ አገልግሎት ያለፈው ሀያ አመት ደግሞ አልሰሩም። ስለዚህ አሁን እዛ ሚስጢር አይደለም የኢማራት አረብ መንግስት አለ እዛ የሚሊታሪ ካምፕ ወታደራዊ ጦር ሰፈር እዛ ግንብቶ አለ ራቅ ብሎ ራቅ ብሎ ስለዚህ እነሱ ወደቡ ይጠቀሙበታል ግን የራሳቸው ክሬን ነው የሚጠቀሙት የአሰብ ወደብ አሁን ዝግጁ ነው ወይም ስራ ጀምረዋ ማለት አልችልም የኢትዮጵያ ተሽከርካሪዎች ነጋዴዎች ወደዛ ይመላለሳሉ ጀምረዋል መዝለቅ ወደዛ በጣም ይመላለሳሉ በጣም በጣም በጣም ሰዎች አግኝተሃል አብዛኛዎቹ ከወሎ ከኮምቦልቻ ከወልዲያ ነው የሚሉ ከየት መጣ? በጣም በድምፅና በቪዲዮ ቀርጽናቸዋል። በብዛት የሚመጡት ግን ትንሽ የጥድፊያ ጉዳይ አለ። ቅድም ላልኩት የአቅርቦትና የፍላጎት አለመማጥ ነገር አለ። አቅርቦቱ አቅርቦቱ አነስተኛ ነው፣ ፍላጎቱ ግን ከፍተኛ ነው ነው የምትለኝ? አቅርቦቱ በዛ። ብዙ ጊዜ አቅርቦትና ፍላጎት ሲባል አቅርቦት አነሰድ አይደለም የሚባለው በዚህ ጉዳይ በዚህ ጉዳይ ላይ ግን አቅርቦት ለበዛ ነው። አቅርቦት በዛ? ምን ማለትህ ነው? እስቲ እሱን ንገረኝ። ያ ያ አቅርቦት ከየት ነው የሚመጣው? ምንድን ነው ነገሩ? አቅርቦቱ ከኢትዮጵያ ነው የሚመጣው። አብዛኛዎቹ አማርኛ ተናጋሪዎች፣ አንዳንዶችም ስጠይቃቸው ወሎ ነው የሚሉት። እሺ። ስለዚህ በትግርኛ ብዙ አልሰማሁም። በአማርኛ ነው ወይም አማርኛ ወይም አፋርኛ ነው የሚናገሩት። ጠይቃቸው። ትግርኛ ፈልጌ ነበረ ከስራ አንጻር ግን እዛው ጋር አላገኘውም። አልባት አሁን ወደ ዘላንበሳ ወይም ወደ ሌላ ሲሄድ አገኝ ይሆናል አገኛለሁ እና እንዳ ግነጥያቄ ግን አቅርቦት አቅርቦቱ በጣም በጣም በጣም እንደውም እኔ አን ፍራፍሬዎች ባይኔ ያየኋቸው ሲበላሹና ሲጣሉ አይቻለሁ። ምንድን ነው ከፍራፍሬ ሌላ ምን ይገባሉ? ወደዛ ከፍራፍሬ ሌላ የህንጻ እቃዎች ይገባሉ። የህንጻ እቃዎች ደግሞ ቀደም ብለው ባለፉት ልክ እንደተከፈተ ስለተገዙ አሁን ኤርትራ ውስጥ በአጠቃላይ የህንፃ ሁኔታ ተከፈተ ብለን ማወጅ አንችልም። አንዳንዱ ስታ ይሰራሉ። በመንግስት በኩል የሚሰሩና የውጭ ካምፓኒዎች ይሰሩ እናያለን። ግን ግል በግል ደረጃ ግን ምናልባት ሙሉ ሙሉ ተከብተዋል፣ እየተሰራ ነው። ስለዚህ የአቅርቦቱ ትንሽ አሁን ሊቀንስ ነው። ገዢዎቹ ለምሳሌ ሲሚንቶ ካልክ ሲሚንቶ ብዙ ሊቆይ አይችልም ሊቆይ አይችልም። አሁን ገዝተው ምን ያህል ሊያቆይ ይችላሉ? ግንባታው እዛ እስከሌለ ይበላሻል። እዛ ደርሶ ማለት ነው። ትክክል ትክክል። እና ስለሆነ ስለዚህ ግን ነገረመኝ ነገር ደግሞ አንዳንድ እቃዎች ከኢትዮጵያ ድሮ ከኢትዮጵያ የገቡት እቃዎች ደግሞ እንደገና ተወስደው ይመለሳሉ፣ እና ግራ ይገባሃል። እነዛ ምን ማለት ነው? ትክክል። ምን ማለት እንደሆነ ሊገባ አይችልም። ለምሳሌ አንድ ነገር ነገር እኔ አንድ ቴሌፎን ሳብ አካባቢ የሚገጣጠም የቻይና ቴሌፎን ካም ቴሌፎን አለ አንተ ቆፎ አለ የቴሌፎን ቆፎ። ይሄ ቴሌፎን እንግዲህ ድሮ ከሰላሙ በፊት ወደ ኤርትራ በባት ይገባ ነበር። ደግሞ ሲሸጥ ሁለት መቶ አርባ ሁለት መቶ ሀያ ናቅፋ ነበር የሚሸጠው አሁን በአራት መቶ ጭማር በአራት መቶ ናቅፋ እየገዙ ወደ ኢትዮጵያ ወደ ኢትዮጵያ ይወስዳል። ምንድን ነው ከእናንተ መጥተው ለምትወዱ ሲባል ይሄ ነገር አናቆም፣ እኛ አናቆም ይላሉ። እና አናቆም ይለሃል። ለምንድን ነው ማታውቁት? እኛ ኮዛ ኮላ የመጣው ካምፓኒ አለ ኢትዮጵያ ውስጥ እዛ ነው የሚሰራው ሲሉ አንዳንዶቹ ደግሞ ይከራከራሉ። አዎ እናቆዋለን፣ ግን በቃ አልገዛ ነውም አሁን ገዢው በዛ ይለሃል። እና ብዙ ይከራከራል። ይሄ የኢኮኖሚክስ የኢኩዊቲ ጉዳይ አለ። ገጠሩ አካባቢ ድሮ ያቆም ነበረ ወይ ብዙ ጥያቄ አለ። ብቻ እሱ ጥላ ነው። እስቲ ይሄንን ነገር ምናልባት ሰፋ ያለ መረጃ ይዘ ዘርዘር አድርገን ደግሞ እንነጋገርበታለን። በመሰረቱ አቅርቦት ሰፋ ሲባል ኑሮ ይረክሳል፣ ውድነቱ ይቀንሳል። ይሄንን ሁኔታ ታዝበሃል። እዛ እንደዚህ ነው። አሰብ ላይ ህይወት ጥሩ ነች። አሁን ትክክል ነው። ረክሶ ረክሶ ግን የት ይሂድ ይሄድ። ሰሎሞን ይህ ነው የሚደርሰው መጨረሻ ላይ ኮ አነ አሰብ በአይን አይቻለ ኮ በነጻ ሰዎች ሲወስዱ በነጻ ሲባል በነጻ እንኳን የማይወስድ ሰው ነው። መጨረሻ ላይ በናናና ዘይቱን ምን ታደርገዋለህ? ሦስት ቀን ካለፈ በኋላ ይታላል እና አዎ እንደዛ ኮ ነው የሆነው እና ረክሶ ረክሶ አሁን የአስመራ የኢትዮጵያ ቢራ በሙሉ ዳሽን አገሩ አጥለቅልቆታል አጥለቅልቆታል። ስማ የቀይ ባህር ሳይሆን የዳሽን የዳሽን ቢራ ነው አሰብን ያጥለቀለቀው በለኝ። በአጠቃላይ እዚህ ላይ የዳሽን ምናምን አይልም። ትንሽ ሀኒከን ብቻ ነው ሶስት ብር የሚጨምረው። ሌላ ግን አስራ ሁለት ነው፣ ዘጠኝ ብር ከተማ ውስጥ ማለት ሲሸጡት ዘጠኝ ናቅፋ ዘጠኝ ናቅፋ ዘጠኝ ቅፋር ደግሞ ስትለው በብር አሁን አራት አራት ወይም ሶስት ብር ነው የሚሆነው። የኢትዮጵያ ቢራ ነዳሽን ጊዮርጊስ፣ ራያ ቢራ አለ፣ ባላገሩ አለ እንግዲህ ሰለሞን፣ አሁን ነው ማቆ፣ እዛሁኛ ላቆም ነበር። ባላገሩ አለ፣ ሀረር፣ ሀረር ቢራ አለ፣ ሰው ይወደዋል። እስካሁን ሀረር ቢራ አልቀመጥኩትም፣ ግን ሀረር ቢራ ይባላል። ግን ከሀዲከን በስተቀር ሌላው ሲሸጥ ዘጠኝ ብር ነው። ባር ውስጥ ደግሞ ወይም ደግሞ ሰርቪስ ላይ ደግሞ ሬስቶራንት ላይ ምግብ ቤት ደግሞ አስራ ሁለት ይሸጣል ከአስራ አምስትም አለን አልፎ ማታ ላይ ሲሆን ይሄ እንዴት ነው ጥሩ ነው ርካሽ ነው ተብሎ ይታሰባል እዛ ወይስ ውድ ነው በጣም ርካሽ ነው ግን የገበያው ነገር በፍጹም ማንም ሰው ሊገባው አይችልም ምሳሌ አስመራ ቢራ እዚህ የሚመረተው አስመራ ቢራ ሀያ ብር ነው የሚሸጠው ሀያ ናቅፋ ነው የሚሸጠው የድሮ ሜሎቲ ማለት ነው ስለዚህ አዎ የድሮ ሜሎቲ ሀያ ናቅፋ ይሸጣል ከኢትዮጵያ የሚመጣው ቢራዎች በሙሉ ግን አንደር ፊፍቲን ናቸው የሚሸጡት፣ አስራ አምስት በታች። ስለዚህ የገበያ ጉዳይ ከአስመራ ወጣ እንዳልኩህ፣ ወደ ደቀ መሀሪያ መንገድ ታውቀዋለህ? አውቀዋለሁ። አሁን ልክ ስትወጣ አንድ ኪሎሜትር የሚሆን ሌላ ሌላ አስመራ ታያለህ። በቃ አዲስ የተመሰረተ አዲስ አስመራ። ይህ ደግሞ ገበያ ነው፣ ገበያ የኢትዮጵያና የኤርትራ የሚገባበት ትልቅ፣ መርሃኖ ይባላል መርሃኖ የሚባል ገበያ አዲስ ከተማ ተፈጠረ። አዲስ በዚህ አንድ ወር ውስጥ እንደ መርካቶ አይነት ማለት ነው? አዎ እንደ መርካቶ ነው። ግን አዲስ ሲከፈት ደግሞ ብዙ አልተበላሸም። ግን ሰዎች በቃ ስታያቸው በቃ መንገድ እያሰሩ ምን ያደረጉ ማን ነው ይሄ ድንኳን ይሰራሉ፣ እንጨት እየተከሉ፣ ምናምን ሱቅ ይሰራሉ። በቃ ሩጫ ነው ሩጫ ነው እና ሰው በጣም ደስተኛ ነው በሙሉ። ግን ትንሽ የገበያ የሬጉሌሽን ያስፈልገዋል። በየቀኑ አዲስ አዲስ ደንብ እየወጣ ነው እንግዲህ ይህንን የን ጥያቄዎች ይዤ የኤርትራ ባለስልጣኖች በእኔ በኩል በመጠየቅ መደብ ፕሮግራም አለን፣ እንሞክራለን። ሌላው ከአሰብ ደግሞ ወጣ ስንል ወደ ደጋው አካባቢ ደግሞ ስንሄድ አሁን ወዳለህበት በዛስ አካባቢ ያለው ሁኔታ ምን ይመስላል? ተወልደ ሰው ድንበር ላይ ይመላለሳል ወይ በሁለቱም በኩል ማለት ነው? ክፍት ነው ወይ አሁን ሶሎሞን በአንተ ጥያቄ ነው የተገታ ውይይታችሁ ቀጣይ እንደሚሆን ነው ምገምተው። አሁን ቆንጆት መላቀቅ አልቻልንም ነበር። ረጅም ጊዜ ነው ያሳለፍ ነው። ነገ ደግሞ እንመለሳለን ለዚህ ጥያቄና ለሌሎች መልስ ይዘን። መልካም ቀጣዩ ዝግጅትም ያንተ ነው። ጤና አብራችሁን ቆዩ አድማጮች። ምንድን ነው ያለ ሰሎሞን፣ ወደ ኒውዮርክ ይዣችሁ ሄዳለሁ። መልካም እንሄድ የተባበሩት መንግስታት ድርጅት ሰባ ሦስተኛ ጠቅላላ ጉባኤ ሲካሄድ ኒውዮርክ ላይ ለተቀመጠው በመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና ሙሐመድና በዓለም የጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ለተመራው በከፍተኛ ደረጃ ለተካሄደ ልዩ ስብሰባ ናዲታ ቬንካቴሳን የምትባል ህንዳዊት ወጣት ታሪኳን አካፍላ ነበር። መድኃኒቶችን የሚቋቋምን ጨምሮ ለተለያዩ የቲቢ አይነቶች በተደጋጋሚ መጋለጧንና ያ ሁኔታ በሕይወቷ ላይ ያደረሰባትን የበረታ ጉዳት ተናግራለች። ቲቢ የእንደኔ አይነቶቹን በሚሊዮን የሚቆጠሩ ወጣቶች ሕይወት ሸርሽሮ በልቷል። በሀያዎቹ ውስጥ ካለፉት ዕድሜ ስምንቱን፣ የመስማት ችሎታዬን፣ ከቤተሰቤና ከጓደኞቼ ጋር ማሳለፍ የነበረብኝን ጊዜ በዚያ ላይ አራት ዓመታት ያለ ሥራ መኖር በሕክምና ሊዳን የሚቻል የሚባል በሽታ ነው ይበላብኝ አጥፍቶብኛል። የዓለም የጤና ድርጅት ለቲቢ ፈጣን ምላሽ እንዲገኝ ለማድረግ የሚያስችለውንና መንግሥታትና አጋሮችን ለመርዳት የሚደረገውን የመንግሥታቱን ድርጅት ጥረት ለመምራት እያቀደ መሆኑን አስታውቋል። አብዛኞቹ የቲቢ ሕሙማን በስድስት ወራት ውስጥ በሚሰጥ ተከታታይ ሕክምና መዳን ይችላሉ። ችግሩ ግን የዓለም መሪዎች ለመንግሥታቱ ድርጅት ባቀረቡት አቤቱታ የመድኃኒቱ ዋጋ የሚቀመስ ካለመሆኑም በላይ ሰዎች እንዳይመረመሩና ሕክምናም በጊዜ እንዳያገኙ የማግለልና የማሸማቀቅ ክፉ ማኅበራዊ አባዜ እንቅፋት እየሆነ መሆኑን ተናግረዋል። በተባበሩት መንግሥታት የዓለም የጤና ድርጅት የቲቢ እና የኤች አይቪ ማኅበራዊ ተሳትፎ መርሃ ግብር አስተባባሪ ሆነው እስከ ቅርብ ጊዜ ሲያገለግሉ የቆዩትንና አሁን መድኃኒቶችን የሚቋቋሙ በሽታ አምጪ ተሕዋስያንን የሚከላከለውን አዲስ ክፍል የሚያስተባብሩትን ዶክተር ኃይለ ኢየሱስ ጌታሁንን ጀኔቫ ደውዬ አገኘቻቸዋለሁ። ለመሆኑ ለምን ይሆን የቲቢ ጉዳይ በተለይ ዘንድሮ እንዲህ ተነቃቅቶ የመንግሥታቱ ድርጅት ጠቅላላ ጉባኤ ጉዳይ የሆነው? እንግዲህ ስለ ቲቢ ብዙ አውርተናል። በዓመት ብዙ ሰው ነው የሚጨርሰው። እንደዚሁም አስር ሚሊዮን የሚሆኑ ሰዎችን ነው በዓመት የሚያጠቃው ወደ አንድ ነጥብ ሰባት ሚሊዮን የሆኑትን ደግሞ እንዲሁ በሞት የሚቀጥፍ ቀሳፊ በሽታ ነው። ይሁን እንጂ እንደ ሌሎች በሰው ልጅ ላይ ከፍተኛ ጫና እንደሚያሳድሩ በሽታዎች ተፈላጊውን የፖለቲካ ትኩረት አላገኝም። ይህንንም በመመርኮዝ ባለፉት ጥቂት ዓመታት ከፍተኛ እንቅስቃሴ ተገቢውን ትኩረት እንዲያገኝ በተለያዩ ተቋማት በተለያዩ ድርጅቶች የተሰባሰቡ በበሽታው ላይ የሚሰሩ አካላት ከፍተኛ ትኩረት እንዲያገኝ የመንቀሳቀስ ስራ ተሰርቶ ነው እንግዲህ ይሄ የተባበሩት መንግስታት አጠቃላይ ስብሰባ ቲቢን እንደ አንድ አብይ ጉዳይ ወስዶ በርዕሰ ብሔራት ደረጃ ውይይት እንዲደረግበት በማለት ነው። እንደ አውሮፓውያኑ አቆጣጠር በመስከረም ሀያ ስድስት ላይ ተደርጎ የነበረው የቲቢ ስብሰባ የተከፈተው ይጠበቅ የነበረው በርካታ የአገራት መሪዎች ይገኙበታል፣ እንደዚሁም ከፍተኛ የሆነ ፖለቲካዊ ትኩረት ያገኛል ተብሎ ነው። በስራው ላይ ይሰሩ የነበሩ ድርጅቶች እስከ አርባ እና ከአርባ በላይ ርዕሳነ ብሔራት መጥተው እዛ ስብሰባ ላይ የቲቢን አስከፊነትና እነሱም ደግሞ ሊያደርጉ የሚችሉትን ክትትል እና አስተዋጽኦ ቃል ሊገቡ የሚችሉበት መድረክ ይሆናል ተብሎ ተጠብቆ ነበረ። እርግጥም የ ፖለቲካ ዲክላሬሽን የሚባለው እንደዚህ ኮሚትመንታቸውን ማድረግ የሚፈልጉበትን ሊሰሩ የታቀዱትን ነገሮች ለመጀመሪያ ጊዜ ወጥቷል። ይሁን እንጂ የተጠበቁት አርባ እና በላይ የሆኑ ርዕሳነ ብሔራት ሳይሆኑ የመጡት ወደ አስራ ስድስት ነው። በዛ ደረጃ ትንሽ የመከፋት ሁኔታዎች ታይተዋል። ግን እስካሁን ባለው ትልቁ የገቡት ቃል ምንድን ነው? እነኚህ የተገኙ ርዕሰ ብሔራትና የፖለቲካ መሪዎች እስከ በሚቀጥሉት አምስት አመታት አርባ ሚሊዮን የሚሆኑ በቲቢ ተጠቁሞችን ለማዳን ምክንያቱም አሁን በዓለም ላይ በየአመቱ አስር ሚሊዮን የቲቢ በሽተኞች በቲቪ ይያዛሉ በየአመቱ ተብሎ ነው የሚገመተው ከነኛ ውስጥ ግን የሚገኙት ስልሳ ከመቶ የሆኑት ብቻ ናቸው። ወደ አራት ሚሊዮን የሚሆኑት አይገኙም፣ ክትትልም አይደረግላቸውም። ስለዚህ ይሄ የተደረገ ፖለቲካ ዲክላሬሽን ይሄንን ቁጥር ወደ አርባ ሚሊዮን የሚደርሱ በሽተኞችን እስከ ፈረንጆቹ አቆጣጠር አሁን ካለንበት እስከ ሀያ ሀያ ሁለት ባለው ጊዜ ለማግኘትና ለማከም ከበሽታውም እንዲፈወሱ ለማድረግ ትልቅ ቃል ተገብቷል። ይሄም እንግዲህ ቁጥሩ ከአርባ ሚሊዮኑ ሶስት ነጥብ አምስት የሚሆኑት ህጻናት ሲሆኑ ከዛ ውስጥም ደግሞ አንድ ነጥብ አምስት ሚሊዮን የሚሆኑት በሽታውን የማይቋቋመው የቲቪ በሽታ ያለባቸው ሰዎች ናቸው። መድኃኒት የሚቋቋመው አይነት ማለት መድኃኒት መድኃኒት የሚቋቋመው ወይም ድራግ ሬዚስታንት ቲቪ ብለን የምንጠራው ነው። ሌላው ከዚህ ጋር ተያይዞ ቃል የገቡት ወደ ሰላሳ ሚሊዮን የሚሆኑ ቲቪ ሊይዛቸው ይችሉ የነበሩ ግለሰቦችን ሰዎችን መድኃኒቱን በመስጠት በሽታው እንዳይዛቸው የመከላከል ቃል ነው የተገባው። ከእነኚህ ሰላሳ ሚሊዮን የበሽታውን መከላከያ መድኃኒት ያገኛሉ ተብለው ከሚጠበቁት ደግሞ አርባ አራት ሚሊዮኑ ህጻናት እንደዚሁም ሀያ ሚሊዮኑ ከበሽታው ጋር አብረዋቸው የሚኖሩ የቤት ውስጥ ነዋሪ ግለሰቦች ይሆናሉ። ስለዚህ ዋና ዋናው በዚህ በተደረገ ስብሰባ የተገኘውና የተገባው ቃል ይሄ ነው። እንግዲህ በዚህ ጉባኤ ላይ ከተነሱ ጉዳዮች አንደኛው በየአመቱ አስራ ሶስት ቢሊዮን ዶላር እንደሚያስፈልግ ነው ቲቢን ለመዋጋት የተገለጸው ይሄ ሊጨበጥ የሚችል ቁጥር ነው። አዎ ይሄ እንግዲህ እንደተባለው በሽታው ትልቁ በዚህ በኤስዲጂ በዘላቂ ልማት ግቦች እስከ ሁለት ሺህ ሰላሳ በተቀመጠው ማለት ነው። አዎ በዛ ላይ የዓለም መንግስታት የገቡት ቃል አለ። ያ ምንድን ነው? ቲቪ በሽታን ከበሽታነት ወይም የማህበረሰብን ጤና የሚያቃውስ በሽታ ከመሆን እንታደገው የሚል ቃል ተገብቷል። ያንን ቃል ለማሟላት የሚያስፈልገው ይህን ያህል ገንዘብ ስለሆነ ያንን ገንዘብ ደግሞ ማግኘት እንችላለን አሁን በእርግጥ በአሁኑ ጊዜ የቲቪ እንቅስቃሴ በአብዛኛው የሚደገፈው በአገሮቹ በራሳቸው ነው። ምክንያቱም እስከ አብዛኛው የቲቪ ህሙማን ቁጥር የሚገኘው ብሪክስ በምንላቸው ብራዚል፣ ራሽያ፣ ህንድና ቻይና እና ሳውት አፍሪካ ላይ ነው። እነኚህ ደግሞ በኢኮኖሚ አቅማቸው ከሌሎች ሀገሮች የዳበሩ ስለሆኑ አብዛኛው ለቲቢ የሚያስፈልገው ገንዘብ እነሱ የሚያዋጡት ነው የሚሆኑ እንደግን እንደ ኢትዮጵያም ያሉ ሀገሮች ለጤና ባለሙያተኞች የሚያወጡት እና የሚሰሩት እዛ ድምር ውስጥ ነው የሚገባው። ግን እንደዛም ሆኖ እጥረት አለ። ያለው እጥረት ከሶስት እስከ አራት ቢሊዮን በአመት ነው የአንድ ከተማዋላ ለሪሰርችም ተደርጎ የሚሰጠው ከተሟላ በሽታውን በሀያ ሰላሳ መቋቋም ይችላል፣ ማቆም ይቻላል ማቆም ይቻላል ከሚል ነው። ዶክተር ኃይለ ኢየሱስ ቅድም ጠቀስ እንዳደረጉልኝ ይሄ የከፍተኛ ደረጃ ስብሰባ በቲቪ ላይ የተደረገው የተካሄደው ዋናው የመሪዎች ውይይት ሊጀመር አንድ ቀን ሲቀረው ነው ቀደም ብሎ ነው። እና ሰኞ ነው የተደረገው የመሪዎቹ ውይይት በይፋ የተከፈተው ማክሰኞ ነው። እና በዛ ስብሰባ ላይ ቲቢ ማለት የፖለቲካ ጉዳይ ነው የሚል ሀረግ ሰፍሯል። ምን ማለት ነው ይሄ? ዶክተር ኃይለ ኢየሱስን በሌላ ዝግጅት ከቃለ ምልልሳችን ቀሪ ጉዳዮች ጋር ይዤ እመለሳለሁ። ባለፈው የአውሮፓ ዓመት ውስጥ ብቻ በ2017 ዓመተ ምህረት ማለት ነው ቲቢ የገደለውን ያህል ሌላ የትኛውም ተላላፊ በሽታ በሰው ልጅ ላይ እንዲህ የበረታ ጥፋት አላደረሰም። አንድ ሚሊዮን ሦስት መቶ ሺህ አዋቆችና ሕፃናት አልቀዋል በዓለም ዙሪያ በቲቢ ምክንያት ብቻ። አንድ የመንግሥታቱ ድርጅት ባለሥልጣን በዘንድሮው የድርጅቱ ሰባ ሦስተኛ ጠቅላላ ጉባኤ ላይ እንደተናገሩት ቲቢን ለመቆጣጠር ዛሬ አስራ ሦስት ቢሊዮን ዶላር በዓመት ቢያስፈልግም ሀገሮች ግን በቂ ትኩረት እየሰጡት አይደለም፣ ችግሩን በሚመጥን ሁኔታ አይደለም የሚያወጡት በተለይ ደግሞ በየዓመቱ ከሚያዘው አዲስ ገብ ሰው አስር ሚሊዮን የሚሆነው የሚኖረው እንዲሁም የጤና አገልግሎታቸው ደካማ በሆነባቸው ወይም ሰው አገልግሎቶቹን በማይደርስባቸው አካባቢዎች በሚኖርባቸው ድሃ ሀገሮች ውስጥ ነው። ይህንን የበረታ ችግር መጋፈጥ የሚቻለው አጋርነትን በማጠናከር ብቻ ነው። የዓለም የጤና ድርጅት ዋና ዳይሬክተር የዶክተር ቴድሮስ አድሃኖም መልእክት ነው። ማናችንም ብንሆን ብቻችንን አንወጣውም። የዓለም የጤና ድርጅት ይህንን ችግር ለመቆጣጠር ከእያንዳንዱ ሀገር፣ ከእያንዳንዱ አጋር፣ ከእያንዳንዱ ማኅበረሰብ ጋር ለመሥራት ቁርጠኛ ነው። በዓለሙ የጤና ድርጅት ዋና ዳይሬክተር ቃል ከራሴ ልምድ ሲሉ ባስተላለፉት መልእክት ዊዝ ፖለቲካል ኮሚትመንት አኒቲንግ ኢስ ፖስብል ዊት ኢት ፕሮግሬስ ኢስ ስሎ የፖለቲካ ቁርጠኝነት ካለ ምንም ነገር ይቻላል። ያ ቁርጠኛነት ከሌለ ግን ወደ ፊት መራመድ አዝጋሚ ይሆናል። ድህነት፣ የተዛቡ የኑሮ ደረጃና ማኅበራዊ ግንኙነቶች፣ መፈናቀልና ስደት፣ ግጭቶች የቱበርክሎሲስ መፈልፈያ ናቸው። አማጪና ወላጆች፣ አቀጣጣይና አስፋፊዎች። ቲቢ በቁጥጥር ሥር መዋል አለበት፣ መቆም አለበት። የተባበሩት መንግሥታት ድርጅት የመጪዎቹ ዐሥራ አንድ ዓመታት የቤት ሥራ ነው። እናመሰግናለን ሶሎሞን፣ ዝግጅታችን ይቀጥላል። አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ስለ ስመጥሩ የኦሮምኛ የባህል ተጫዋች ለገሰ አብዲ የተሰናዳ ቅንብር ይቀጥላል። አንጋፋው የኦሮምኛ ባህላዊ ጨዋታዎች ድምፃዊና ማሲንቆ ተጫዋች የለገሰ አብዲ ማረፉን ትናንት ምሽት መዘገባችን ይታወቃል። የለገሰ አብዲ የቀብር ስነ ስርዓት በቅድስት ስላሴ ካቴድራል በትናንትናው እለት ተፈጽሟል። መስታወት አራጋው የለገሰ አብዲን የስልሳ አመታት የኢትዮጵያ ሙዚቃ አገልግሎትና አስተዋጽኦ የቃኘ ዘገባ አሰናድታለች። ገበሬ ጂይቱ ገበሬ ጂይቱ ጎትዮ ጂይቱ ሚዳኛ ከመሌ ቢሻኑ ገመሌ ተዱነ ማኒቱ። ድምፃዊ ለገሰ አብዲ በኦሮሚያ ክልል በሰሜን ሸዋ ዞን ሰላሌ ያያ ቀ ጫማ በሚባል አካባቢ ነበር የተወለዱት። በሀያዎቹ ዕድሜ ክልል ላይ ሲደርሱ ወደ አዲስ አበባ በመምጣት በቋሚነት በሀገር ፍቅር ቲያትር ቤት በባህላዊ የሙዚቃ ክፍል በድምፃዊነትና በማሲንቆ ተጫዋችነት ለበርካታ ዓመታት አገልግለዋል። በተጨማሪም ከብሔራዊ ቲያትር፣ ከአዲስ አበባ ባህል አዳራሽና ከፖሊስ ኦርኬስትራ ጋር ሰርተዋል። የኦሮምኛ ቋንቋ ድምፃዊ የሆነው ታደለ ገመቹ፣ ድምፃዊ ለገሰ አብዲ በሙዚቃ ህይወታቸው ለሙያው ያበረከቱትን ከፍተኛ አስተዋጽኦ በአጭሩ አብራርቶልናል። እሳቸው ለየት የሚያደርጋቸው በሆነ ኢቨንት ላይ ተገኝተው ስለዛ ነገር ከአስር ከአምስት ደቂቃ በኋላ ኢንፎርሜሽን ተነግሯቸው መድረክ ላይ ወጥተው ከዛ ፕሮግራም ሀሳብ ውጭ ሳይሆኑ እዛው እየገጠሙ እዛው መስፈን የሚችሉ የተለየ ተሰጥኦ ያላቸው ሰው ናቸው። በሌላ በኩል ደግሞ ስናይ እንግዲህ በለረጅም ጊዜ ሙያ ስ መቆየታቸው እንዳለ ሆኖ የኦሮሞ አርቲስቶች በተለይ የትግል ዘፈን አድርገዋል። የሚዘፍኗቸው የሚያታግሉ አብዛኞቹ ዘፈኖች የእሳቸው ዘፈኖች ናቸው። ለምሳሌ ልጥቀስና ልነግርስ ይችላለሁ ብዙ ዘፈኖች። ተሻለ መሀል ኦሮሚያ ማለት ሸዋ አካባቢ ያለን ሰዎች ለእኛ የተለየ ሞዴላችን ናቸው እሳቸው ለረጅም ጊዜ። አሁን አሁንም ያሉ ወጣቶች የእሳቸውን ዘፈን ከጊዜው ጋር በሙዚቃ እያደረጉ ብዙ የትግል ዘፈኖች ሰርተዋል። አብዛኞቹ አስቸጋሪ ናቸው። ለምሳሌ ያል አጫሉ የተጫወተውን ዘፈን ብንወስድ ማሳንገማ ለፈንባቱ ተልጋ ስስራ ተተታቱ እቁጦቴ ትኩኛ ወልድገላ ተደባቴ እንግዲህ ሲተረጎም ስሜቱን በትክክል ላለለው እችላለሁ። አንዱ እየሰራ ወይ አንዱ እየለፋ ያለፋ መቶ ሊበላ አይገባም የሚል አይነት እና ስለ ትግል ብዙ ያሉት ነገር አለ። ስለ ፍቅርም ስለ ትግልም ብዙ የሰሩት ዘፈን ስላለ እሳቸውም በቀላል ካል ወይም እንደዚህ አጭር ነገር መግለጽ ከባድ ነው። ድምፃዊ ለገሳ አብዲ በካሴት የተቀዱ ከአስር በላይ የኦሮምኛ የባህል ሙዚቃዎችን ለአድናቂዎቻቸው አድርሰዋል። ጂጂቱ ያቦና ያቦና ኮቱ ጂጋኮና ኢያሃንዳቆ ከሚታወቁባቸው ዜማዎች መካከል ጥቂቶቹ ናቸው። ድምጻዊ ለገሳ አብዲ ከሌሎች የባህል ድምፃውያን የተለዩበትን የማሲንቆ ቅኝታቸውንና የአጨዋወት ብቃት በተመለከተ የኦሮምኛ ቋንቋ ድምፃዊ ጸጋዬ ደንደና ገልጾልናል። የኢትዮጵያን ባህላዊ መሳሪያ ነው የሚጫወቱት ዘፋኖቻቸውም የሚጫወቱት ግጥማቸው ዜማቸውም ወደ ሕብረተሰቡ የቀረቡ ቀጥታ ሕብረተሰቡ የሚያዜመውም የሚያደርጉን ድርጊቶች ነው የሚጫወቱት። ይህ በተለምዶ አንቺሆዬ፣ ትዝታ፣ ባቲ፣ አምባሰል የምንላቸው አራት የኢትዮጵያ ቅኝቶች አሉ። የኢትዮጵያ ባህል መሳሪያ የሚባሉት ደግሞ የራሳቸውን የቻለ ቅኝት ነው ያላቸው። ማህሌት እዚህ አራራት የሚባል ቅኝት ውስጥ ነው ያላቸው። እሳቸው ሀገር ፍቅር ሲሰሩ ስለነበረ ማሲንቆ አጫወትን በዚህ በአሁን ባልኮሽ ቅኝት ውስጥ ነው የሚጫወቱት። ሌሎቹ የእሳቸውን አሪያ ማሲንቋውን አሰፋ አባት የሚባሉ ሰው አሉ፣ ወሰኑ ውዲዶ የሚባሉ ይርጋው ዱባ ላይ የሚባሉበት አለማዊ ፋንታ ያሬድ አስተማሪ ያሉ ሰው እነዚህ በጣት የሚቆጠሩ ሰዎች ናቸው። አሁን ያልኩህ ሽንቅኝ በትክክል የሚጫወቱት ለገሰ አብድን ጨምሮ ማለት ነው። ስለዚህ ከሌላ አርቲስት ይሄንን መሳሪያ በእውቀት የሚጫወጡ ሰው ናቸው። አሁን በኦሮምኛ ውስጥ በብዛት ይሄንን የእሳቸውን የማሲንቋ ጫወት ብዙም የሚከ- የተከተላቸው ሰውም የለም። እንግዲህ በዘፈኑ በኩል እሳቸው ከስልሳ ዓመት በላይ ነው እድሜያቸው፣ ሙሉ እንደታወቁ እንደተወደዱ ነው የቆዩት። ላሉት ታዳጊ ወጣት አርቲስቶች የቀደምት ያሉት ዘፋኞች ስራቸው ዘመን ተሻጋሪ የሚባል እንትን ነው ያለው። አይጠገብም፣ አይሰለችም። አርቲስት ለገሰ የሚታወቁት በተለይም ደግሞ ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ ሰዎችን ስማቸውን እየጠሩ በማሞገስ ታሪክን እያጣቀሱ ነው ብዙ ጊዜ የሚዘፍኑትና እሱ ላይ ስምን አስተያየታለን። አዎ ግጥማቸው ይሄ ህዝቡ ቀጥታ የሚናገራቸውን እንትን ውስጥ በሙዚቃ ይሄ አትላንታ እና ደራርቱ ቱሉ ያሸነፉ ጊዜ ና ለኃይሌ ገብረስላሴ እንትን ያሉበት ጊዜ ኢትዮጵያን ጀግኖችን በሙዚቃ መጀመሪያ ያወድሱ የነበሩ እሳቸው ናቸው። ለዛ ነው ጀግኖችንም ለይቶ ያውቃሉ፣ ህዝቡንም። አሁን አርት እንግዲህ ያው የህዝብ መስታወት አይደለ የሚባለው፣ እሳቸው የበለጠ የህዝቡን ባህሪ ያገኙ ሰው ናቸው። ስንት ካሴትን ያላቸው አልከኝ? አስራ አንድ ካሴት ነው ያላቸው። ቦና ቦና አንጋፋው ባህላዊ የኦሮምኛ ድምፃዊ ለገሰ አብዲ የሰባት ልጆች አባት ነበሩ። ከተወሰኑ አመታት ወዲህ ህመማቸው ጸንቶ አልጋ እስኪይዙ ድረስ በሙያቸው ያገለግሉ እንደነበር ሁለተኛ ልጃቸው ታጠቅ ለገሰ ይናገራል። ስራ ካቆመ ኦሞ ስድስት አመቱ ነበር። ኳሪ ላሉ ይባላል። እንደገና ደግሞ ነርፍ አንዴ ስትሮክ አድርጎ ወርቆ ነበር። ደም ከውጭ ይፈሷል ተብሎ ያው በሆነ ኦፕራሲዮን አድርጎ ነበር። አሁን ግን ያለፉትን አምስት ስድስት ወሮች በጣም ታሞ ነበር። ሆስፒታል ሁሉ ሪኮቨሪ ያስገብተ ነው። ብዙ ትሪትመንት አድርገውለት ያው ምንም ይሻለዋል፣ አልቻለም እና ትላንትና ጠዋት በአንድ ሰዓት አካባቢ ያልፈዋል። እድሜያቸው ስንት ነው? አሁን ሰማንያ አመቱ ይዟል። እንዴት ትገልጻቸዋለህ? አባትህ ናቸው። ነ አባቴ ስለሆነ ብቻ ሳይሆን ለገሳ ብዴ ማለት ያው ለቤተሰቡ አሁን ሰባት ልጆች ነው ያለ፣ ነው አራቱ ወንድ ሶስት ሴቶች ነው ማለት ሁሉ ነገር ነበር። ራሱ ሳይማር ራሱ እንትን ሳይል ለእኛ ለልጆቹ ትልቅ ነገር ያደረገልን አባት ነው። ለተቸገረ ሰው ትኬት መግባት ላልቻለ ልጆች ምናምን ሁሉ ከፍተኛ ጥረት የሚያደርግ ባለችው ላይ በቀን በሰራትን ስራ ባገኝ ሆንብን ከፍተኛ እንትን የሚያደርግ ሰው ነው። ክፍለ ሀገር ሲሄድ አመት በዓልም ሆነ እንደዚህ ፕሮግራም ሲኖር ከድሮ ጊዜ ጀምሮ ደግሞ የእናት ሀገር የሚባል ፕሮግራም በኦሮምኛ ዘፈን መቼስ በዛን ጊዜ አንዳንድ ሰዎች ችግር ነበር። ብቻ እኔ አንዳንድ የማውቃቸው ታሪኮች አሉ። በዛን ጊዜ ሲንኮን ወስዱበታል ወይም ዘፈን ዘሮኛ ፍጎች የሚባል ችግሮች ነበሩበት። ያን ሁሉ ታግሶ እና ቤተሰቦቹን በሱ ብቻ ጥረት ነው ሰባቱ ልጆች እያደረሰው ይላሉ። እግዚአብሔር ያጽናቸው። የአንጋፋው ባህላዊ የኦሮምኛ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች የለገሰ አብዲን ትክክለኛ እድሜ ለመግለጽ ቢያስቸግርም በ1920ዎቹ መገባደጃ እንደተወለዱና በሰማንያዎቹ መጀመሪያ እድሜ ላይ ይገኙ እንደነበር ቤተሰቦቻቸው ገልጸውልናል። ለቤተሰቦቻቸውና ለሙያ አድናቂዎቻቸው መጽናናትን እንመኛለን። ለለገሳ አብዲ ቤተሰቦችና የሙያ ባልደረቦች ጽናቱን እንመኛለን። አድማጮች፣ ከመሰለን በአንድ አገር ውስጥ ታሪክ ውስጥ በየትኛውም የማዕዘን ድንጋይ የሚባሉ ሰዎች አሉ ወይም ማይልስቶን የሚባሉ የአንድ ዘመን መገለጫ የሆኑ ሰዎች አሉና ለገሳ አብዲ አንዱ ነበረ። ስልሳ ዓመት ቀላል አይደለም። ቀላል አደለም። አስተዋጽኦም ቀላል አደለም። እውነት ነው። ማጠቃለያ ዜና አሰምተን እንሰናበት። በቤንሻንጉል ጉምዝ ካማሺ ዞን በሎ ጅጋንፎ ወረዳና በምስራቅ ወለጋ በዲጋ ወረዳ አዋሳኝ ቦታ ላይ በድጋሚ ግጭት ተቀስቅሶ ስምንት ሰዎች መገደላቸውን የጸጥታ ኃላፊዎች ገልጸዋል። ከሁለቱም አካባቢዎች ቤቶች መቃጠላቸውና ነዋሪዎች መፈናቀላቸውን የተገለጸው ባላማጣ ከተማ የተፈጠረውን አለመረጋጋት ተከትሎ መንግስት የወሰደው የወሰደውን የኃይል እርምጃ እንደሚኮንን አረና ለሉዓላዊነትና ዲሞክራሲ ፓርቲ አስታወቀ። ፓርቲው ጥያቄዎች በሰላማዊ መንገድ መመለስ እንዳለባቸው እንደሚያምን ነው የገለጸው። የከተማው አስተዳደር በበኩሉ የኃይል እርምጃ የተወሰደው የባሰ ጥፋትን ሊያስከትል የነበረውን ሂደት ለመከላከል ነው ብሏል። ቆንጂት እንግዲህ የዜና ጉዳይ ከነሳሽ አይቀር የዛሬው ምሽት እዚህ አሜሪካ ውስጥ በጣም ትልቅ የሆነ የገንዘብ ሽሚያ የሚደረግበት ምሽት ነው። ሜጋ ሚሊየንስ አንድ ነጥብ ስድስት ቢሊዮን ዶላር በሁለት ብር በሁለት ዶላር ማለት ነው። ነገ ደግሞ ስድስት መቶ ሀያ ሚሊየን ዶላር የሚያስገኘው ፓወር ቦለጣ ይወጣል። እኔ ላንቺንም መክረሻለሁ። ግዣ ሁኑ ጋዝቻ ገዝቻለሁ። ለሞክረው ክቡራትና ክቡራን አድማጮቻችን አብራችሁን ስለቆያችሁ እናመሰግናለን። ስናስተናግዳችሁ ያመሸነው ሰሎሞን አባተና ቆንጅታየነን። አሁን የትግርኛ ቋንቋ ስርጭት ይሆናል፣ ከኛ በኋላ የሚቀጥለው። በእኛ በኩል ነገ በተለመደው ሰዓት እንገናኛለን። ሎተሪው ካልወጣ አይሆን። እንግዲህ ለማንኛውም ለገሳ አብዲን ለስንብት እንጋብዛችሁ። ጤና ይስጥልን። ደህናደሩ ಗಬರೇ ಜಿೀತೂ ಗಬರೇ ಜಿಜೀತು ಕೊತಿಯೋ ಜಿಜಿತು ನಿಧಾನ ತಮ್ಮಲೆ ಬಿ ಗಮ್ಮಲೆ ತಡೂನ್ನ ಮಾನ್ನೀತು ಕನ್ನೀತ ಮರಿತು ಅನೀತ ಮರಿತು ಕೊತಿಯ ಕೊತಿಯೋ ಯ ಕೊತ್ತೂ ಮಿಗಿರ ಕೊತ್ತೂ ಮಿಶಿರ Lubun ilmana ma tabdi ke timjira tabdi ke timjira. Oh no no no no.